ሰላም ጤና ስጥልኝ፣ የተከበራችሁ አድማጮቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪዬ የእሁድ ምሽት ታህሳስ 2 2015 ዓ ም መሰናዶ ጀምሯል። የደን ገረመው መርሃ ግብሩን የመራው ኤልያስ አስማረ፣ በቅንብሩ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁ እንዘልቃለን። እናንተም አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ዛሬም እንደተለመደ ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ ያልናቸውን ነው መርጠን ይዘን ወደ እናንተ የመጣ ነው። ምሽቱ በአብዛኛው በአስራ ስድስት ቀናት የጸረ ጾታዊ ጥቃት ዘመቻ እንዲሁም ደግሞ በሴቶች መብት ዙሪያ አተኩረን የሰራናቸውን ዘገባዎች ወደ እናንተ የምናደርስበት ነው። የመጀመሪያ ወዳደረግ ነው እንሻገር። ሴታዊት ንቅናቄ በየዓመቱ የሚታሰበው የ16 ቀናት የጸረ ጾታዊ ጥቃት ዘመቻ ሀሽታግ አሁንም አልረፈደም በሚል መሪ ቃል በትግራይ አማራና፣ አፋር እንዲሁም ደግሞ ግጭት ባሉባቸው በምዕራብ ኦሮሚያ አካባቢዎች ጾታዊ ጥቃት የደረሰባቸው ሴቶችና ሕጻናት አስፈላጊው ድጋፍ እንዲደረግላቸው እንዲሁም ደግሞ አጥቂዎች በተገቢው መንገድ ሕግ ፊት እንዲቀርቡ የሚጠይቅ መልእክት አስተላልፋለች። የተቋሙን መስራችና ዋና ስራ አስፈጻሚ ዶክተር ሴሄን ተፈ የሰራን አነጋግሬ የሰራሁት ዘገባ ቀጥሎ ይቀርባል። ያለፉት ሁለት ዓመታት ኢትዮጵያውያን ሴቶች እጅግ ብዙ ጉዳቶችን ያስተናገዱበት ነው። በተለይም ደግሞ ጦርነትና ግጭት ባለባቸው አካባቢዎች የሚኖሩ ሴቶች ላስገድዶ መደፈር፣ ለድብደባ፣ ለሞትና ለስደት ተጋልጠዋል። እነዚህ ጥቃቶች በሴቶች ላይ መፈጸማቸውን በጦርነቱ ተሳታፊ የሆኑ አካላት በሙሉ ቢቀበሉትም አጥቂዎችን ወደ ፍትህ ማቅረብ እንዲሁም ደግሞ ለሴቶች ተገቢ የሆነ የሕክምና፣ የስነ ልቦናና የመልሶ ማቋቋም ቸል የተባሉ ይመስላሉ። የዘንድሮው የ16 ቀናት የጸረ ፆታዊ ጥቃት ዘመቻ ሴታዊት ንቅናቄ ሀሽታግ አሁንም አልረፈደም ስትል ጥሪ ያቀርባለች። የተቋሙ መስራችና ዋና ስራ አስፈጻሚ ዶክተር ሲህን ተፈራ ለዚህ አመት የመረጥ ነው አሁንም አልረፈደም በሚል መሪ ቃል ጾታዊ ጥቃት በጦርነቶች ውስጥ ምን ያህል ሴቶች እንደተጎዱ ሰምተናል። አሁን በቅርብ በቆመው በትግራይ ጦርነትም ቢሆን ወይም በምዕራብ የሀገራችን ክፍል በኦሮሚያ፣ በነሻንጉል ብቻ ጦርነት ባለበት ሁሉ ሴቶች መጎዳታቸው ማይቀር ነው እና እሱ ለዚህ ችግር መፍትሄ መፈለግ ማፈላለግ ሁሉም የጉዳት ሰለባዎች ማገገም እንዲችሉ ያንን አክሰስ መፍጠር እና ጉዳት እያደረሱ ያሉት ጦርነት አካላት በሁሉም በኩል ቢሆን ከዚህ ነገር መቆጠብ እንዲችሉም ግን ደግሞ የራሳቸውን የሰራዊት አባላት ወደ ፍትሕ ማምጣትም ሊሆን ይችላል። ጥያቄው ብቻ በዚህም ሆነ በዛ ጾታዊ ጥቃትን መርሳት የለብንም። በሀገራችን ሁኔታ ውስጥ ካሉት ጥቃቶች በጣም አሰቃቂው ወይም በጣም ከጉዳት ብለን ከምናያቸው ነገሮች ያው እንግዲህ ያው መሞት፣ ህይወትን ማጣት አለ። ግን ከዛ በኋላ ደግሞ በጣም አሰቃቂና በጣም እየጎዳ ያለው የህብረተሰባችንን በሙሉ ማህበረሰባችንን ልብ እየሰበረ ያለው የፆታዊ ጥቃት ነው እና አሁንም ማረፈድ ነው ያል ነው ይህንን ለማስቆም ጊዜው አሁን ነው የሚለውን ሀሳብ በመያዝ ነው። ዶክተር ሲሂን ይህን ለመሰለው ጉዳት የጤና ድጋፍ፣ የፍትህ ካሳ እንዲሁም ደግሞ ማህበረሰብ ተኮር የሆነ ድህረ አደጋና ነውጥ የስነ ልቦና እርዳታ እንደሚያሸም ይጠቁማሉ። ይህ ታዲያ በትግራይ፣ በአማራ፣ በአፋር እንዲሁም ደግሞ በቤንሻንጉልና በኦሮሚያ ክልሎችም መደረግ እንዳለበት ይጠቁማሉ። የጥቃቱ ጊዜ ኢነቪተብል ነው፣ ጦርነት ባለ ቁጥር መኖር አለበት የሚለውን አንቀበልም። ብዙ ጊዜ በአብዛኛው ጦርነት በዓለም ላይ ያሉ ውስጥ አለ፣ ግን በዚህ ኤክስቴንት እንደዚህ አይነት ጉዳት ብዙ ሀገር ላይ ሰምተን አናቅም። እና ባይሆን ጥሩ ነበር እንዳይሆን ደግሞ ማድረግ የሚችሉት ተዋጊ አካላት ናቸው። ድንጋጌዎች እንደ ኢትዮጵያ መንግስትም ወይም እንደ ሌላ ታጣቂ ኃይል ሁሉ መቼስ የጦርነት የድንጋጌ እና የሚከበሩ ነገሮች አሉ አይደለም? ንጹሐን ዜጎች መጎዳት የለባቸውም ነው። ሴቶችን ሞራል ለመጉዳት ያንን ማህበረሰብ ማንበርከኪያ አድርጎ ጾታዊ ጥቃትን ማስፈን እንዴት ት ይደረግ እኮ ሊቆም ይችል ነበረ። መጀመሪያ የተደረገው መጀመሪያ ሄዶ የደፈረው ወታደር ቢቀጣበት እና እንደ ብሽሽቅ ወይም እንደ መመላለስ አሁን የኔ ማህበረሰብ ሴቶች እንደዚህ ተጎድተዋል፣ አሁን ስንመጣ የእናንተን እንደማንጎዳለን በሚል ሴቶችን መጠቀሚያ እንደ ቃቃ ባያደርጉ ተዋጊዎች እዚህ ደረጃ አይደርስም ነበረ። ስለዚህ መቼ ነበር መቆም ያለበት የሚለው ይሄ ይመስለኛል። አሁንም ግን አረፈደም ደግሞ ማለት ያለብን ተስፋ መቁረጥ ስለማንችል ነው። በተለይ የትግራይ ጦርነቱ የእውነት አሁን እየተባለ ባለው መልክ የእውነት እየቆመ ከሆነ ሰየው በጣም የሚያስደስት ነገር ነው። ግን ሴቶቹ፣ የተጎዱ ሴቶች ደግሞ ያለ ካሳ፣ መፍትሄ ሳይፈለግ፣ ተጠያቂነት ሳይኖር በዛ ተድበስብሶ ጉዳታቸው ተድበስብሶ ካለፈ ደግሞ ሌላ ጥቃት ነው የሚሆነው። ወደ ሌላ ጦርነት ነው የሚወስድ በዚህ አደባብሰን የምንተወው ነገር ነው እና አሁንም አረፈድንም ያልነው በሁለቱ ምክንያት ነው። አንደኛው ጦርነቱ የጋብ እያለ ቢሆንም ሱ ቢያስደስተንም ግን ተጠያቂነቱ ካሳ መፈለጉ ሴቶች እንዲያገግሙ ከተጎዱት ጉዳት ወንዶችም የተጠቁ አሉ። ያው የሴቶች ቁጥር በጣም ከፍ ቢልም የሴቶችና የሕጻናት ቁጥር በጣም ከፍ ቢልም በተለይ ሴት ሕጻናት ይህንን ክፍተት ለመሙላት ለማህበረሰባችን ሴቶቻችንን ሴቶቻችን ልብ ለመጠገን አሁንም አሁንም ጊዜ አለን በሚለው ነው አንደኛው ስኑ ሁለተኛው ግን ሌላ ጥቃቶች እና በጣም ከፍተኛ የሆነ ሌላ ያው ጦርነት አንለው ይሆናል ግን ብዙ ብዙ ግጭቶች በየቦታው አሉ በተለይ አሁን ኦሮሚያ ውስጥ ያለው ው በጣም ያሳሳቢ ደረጃ ላይ ደርሷል ያው ጥቂት ማየትም ከቻል ነው አሁን ለምሳሌ በቅርብ ቤኒሻንጉል ሄጄ ከምዕራብ ወለጋ የተፈናቀሉ ዜጎች ሴቶችን ለማናገር እድል ነበረኝ እና እዛም በጣም ከፍተኛ የሆነ የእውነት በጆሮም ለመስማት የሚሰቅ አይነት ጾታዊ ጥቃት ነው የምንሰማው። የቆመውም ጦርነት ላይ ይሁን ጋብያ ላይ ያለውም ይሁን ገና እየጀመረው ላይ ያለውን ቢሆን ለጾታዊ ጥቃት መፍትሄ መፈለግ እንዲቆም ማድረግ አሁንም ቢሆን ጊዜው አረፈደም ነው። ዶክተር ሲን ተቋማቸው አሁንም አልረፈደም በተባለው መልእክት ጥቃት አድራሾች ለፍትህ እንዲቀርቡ ጥሪ ማድረጋቸውን ገልጸው፣ ነገር ግን በአሁን ሰዓት ያለው ሂደት ሚስጢራዊ መሆኑ ነገሮች ቸል የተባሉ ያስመስላቸዋል ይላሉ። እሺ የግንዛቤ ማጠር አይመስለኝም። እውነቱን ለመናገር ያው የሚደፍሩት ወታደሮች አንቀጣበትም ብለው ስለሚያስቡ ነው እና የኢትዮጵያ መንግስት የራሱን ወታደሮች በጦር ፍርድ ማቅረብ የከሰሳቸው አሉ። ያው ገና ነው፣ የፍርድ ሂደቱ ገና ነው። ህዝብን በሚያቅቡ ሁኔታ ደረጃ የሚደረግ አይደለም። ያው ሚስጥርነቱ ተጠበቀ ስለሚሆን ግን እንደምንሰማው ጥቂት ወታደሮች አሉ የተከሰሱ። ያው ይሄም ይበቃ አይደለም ምክንያቱም ጥቂት ወታደሮች አይደሉም። ያን ሁሉ የትግራይ ሴቶች የደፈሩት ጥቂት ሆነው አይደለም እና ሲምቦሊክ የሆነ ወይ በቃ ይሄ እናድገናል ለማለት ብቻ እንዳልሆነ ተስፋ አደርጋለሁ። ምክንያቱም የተመረጠ መንግስት ሴት ፕሬዚደንት ባሉን ጊዜ ጾታዊ ጥቃት ተድበስብሶ የሚያልፍ ከሆነ ያው ትልቅ መልእክት ነው የሚላከው ለሁላችን ለኢትዮጵያ ሴቶች በሙሉ ሁሉም ዜጎች ላይ የደረሰው ጥቃት ስለሚሰማን ስለሚያንገበግበን ልክ ነው ብለን ስለማናምን መንግስት መጀመሪያ ምን ያደርጋል የሚለው ጥያቄ አንደኛው እሱ ነው። እሱን ያው በጉጉት ለማየት እየጠበቅን ነው። ከህግ ካሳ ውጭ እንግዲህ ያው ትንሽ ትራንዚሽናል ጀስትስ የሚል ነገር መንግስት ጀምሯል። ትራንዚሽናል ጀስትስ ማለት እንደ ማህበረሰብ የሚያሻግር ሁሉን ሰው ሁሉን ጥፋት ያጠፋ ሁሉንም ሚሊሻ ውስጥ ያለ በመቶ ሺህ የሚቆጠር ታጣቂ ሀይልን ማሰር ላይቻል ይችላል። ግን እንደ ማህበረሰብ ከዚህ አሁን ካለንበት ወተን መሻገር እንችላለን የሚል አይነት ህሳቤ ነው። ትራንዚሽናል ጀስትስ በአማርኛ ምን እንደሆነ እርግጠኛ ስላልሆንኩ ነው እና መንግስት ይሄንን መጀመሩ ጥሩ ነው። ያው መንግስት አንደኛው ታዋጊ አንደኛው ተጣይ ራሱ ሆኖ መፍትሄም አምጪ መሆኑ እንግዲህ ጥያቄ ሊያስነሳብ ይችል ከላይ መጀመሪያው ነው የሚሆነው፣ ምንም ጥያቄ የለውም። ከዛ በኋላ ግን አንደኛ ህክምና የህክምና እርዳታ፣ ሌላም ቦታዎች አማራ ክልልን አፋርም፣ እነሱ ሁለት ክልሎች ይጃለሁ ተመሳሳይ ነው። ለምሳሌ ስለዚህ ሴቶቹ ተጎድተው የሴታዊት ንቅናቄ መስራችና ስራ አስኪያጅ ዶክተር ሴን ተፈራ ጥቃት የደረሰባቸው ሴቶች ከማህበረሰባቸው ሳይቀር ስም እየወጣላቸው እየተጎዱ ነው ያሉ ሲሆን ትኩረት ሲደረግ ጥቃት እንዳይለመድ ማድረግ እንዲሁም ደግሞ ማህበረሰብን መልሶ ማስተማር እኩል ሊታሰብበት እንደሚገባም ጠቁመዋል። በሰሜን ኢትዮጵያ ብቻ ሳይሆንም እንዲሁም ደግሞ በምዕራብ ኦሮሚያ እና በቤኒሻንጉልም ተመሳሳይ የሆኑ ጥረቶች እንደሚያስፈልጉም በጽኑ አሳስበዋል። ሀሽታግ አሁንም አልረፈደም በጦርነት ወቅት ፆታዊ ጥቃት ለደረሰባቸው ሴቶች የሕክምናና የህግ ድጋፍ እንዲያገኙ እንዲሁም ደግሞ መንግስት አጥቂዎችን ለህግ እንዲያቀርብ ጥሪ አስተላልፏል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ለምሽቱ ሁለተኛ ወዳደረግነው ጥርቅር ደግሞ እንሻገር። አብራችሁን ስለሆናችሁ እናመሰግናለን። ጋቢና ቪ ይቀጥላል። ላለፉት ሁለት ዓመታት በሰሜን ኢትዮጵያ የተካሄደው ጦርነት የብዙዎችን ሕይወት አጥፍቷል ብዙዎችን ደግሞ ከቤት ንብረታቸው አፈናቅሏል ንብረትም አውድሟል። ጦርነቱ በተለይም ደግሞ በሴቶችና ሕጻናት ላይ ከፍተኛ ጉዳት ማድረሱ ሲገለጽ ቆይቷል። በኢትዮጵያ መንግስትና በህወሓት መካከል የተካሄደውን የሰላም ስምምነት ሴቶች እንዴት ይቀበሉታል በሚል የመቀሌው ዘጋቢያችን ሙልጌታ አጽባሃ መቀሌ ከተማ ከሚገኙ እናቶችና ወጣቶች አስተያየት ጠይቆ ያሰናዳው ዘገባ ቀጥሎ ይቀርባል። መምህር ኪሮስ አለማየሁ በጡረታ የሚተዳደሩ የመቀለ ከተማ ነዋሪ እናት ናቸው። ላለፉት አንድ አመት ከስድስት ወራት የጡረታ ክፍያ ሳይከፈላቸው በአስቸጋሪ ሁኔታ እንዳሳለፉት ይናገራሉ። ያሳለፍኩት ሁለት አመት ሙሉ በችግር ነበረ በፍርሃትም። የአይሮፕላኑ ድብደባና ችግር ይህን ሁሉ በጣም ያሰጋኝ ነበረ። እፈራ ነበር ያለንን ከጎረቤትም ይሁን ቤተሰቦች እየተረዳዳን እየተጋገዝን ያሳለፍ ነው። ሕክምና ምንም አልነበረም። መድኃኒት አይገኝም ነበር። የተፈረመው የሰላም ስምምነት ተስፋ እንደሰጣቸው ነው የሚገልጹት መምህር ኪሮስ። አሁን ግን ተስፋው ለወደፊቱ ተስፋ ያለው ይመስላል። ከሰላም ልማት ይገኛል፣ ከጦርነት ግን ውድመት ነው የሚበዛው። የእንስሳት ይሁን፣ የሰው ይሁን፣ የንብረት ይሁን ሁሉ ያወድማል። ጦርነት ያወድማል፣ ሰላም ግን ልማት ያስገኛል። ወጥቻ እመለሳለሁ ቤተ ክርስቲያንም ደርሼ እመለሳለሁ። ገበያም እንደዛው እንደ ልቤ ለመውጣት እችላለሁ ማለት ነው። ከምዕራብ ትግራይ ሑመራ ተፈናቅለው በመቀለ ከተማ ተፈናቃዮች ማዕከል የሚኖሩ ወይዘሮ ሰናይት ገብሩ እየተባሉ በበኩላቸው ያለፉት ሁለት ዓመታት ቤታቸው ትተው በብዙ መከራ እንዳሳለፉት ይናገራሉ። ያው ሁለት ዓመት ያሳለፍ ነው በጣም አስከፊ በሆነ ጤና በማጣት በእራብ በእንግልት በርሃ በርሃን እንደ ዱር አራዊት በመሮጥ ነው ጊዜውን ያሳለፍ ነው። በገዛ ገንዘባችን ተዘግተን የምንበላው አጥተን ያው ሰጪ የነበረ ሕብረተሰብ መልሶ ለማኝ ሁነን ነው። ምን የሰላም ስምምነቱ መፈረሙ እንዳስደሰታቸው ገልጸው ወደ ቤታቸው ለመመለስ እንደሚናፍቁ ገልጸዋል። ወይዘሮ ሰናይት በጣም ደስተኛ ነን፣ ሳልበላ እንደበላነ በሽተኛውም ጤና ያገኘበት ረሃዋ ሰላም እንዳገኘነ በጣም ተደስተን ያለን። ግን መጨረሻውስ እንዴት ነው? ጊዜው ረዘመብነ። ከዛሬ ነገ ከነገ ነገ እያለ ስለምንድን ነው ወቅቱ የረዘመ ብለን ደግሞ መጠራጠር ገብተንላ። በእግራችን ብነት ደስተኛ ነን። ሀገራችን፣ አገራችን ተናፋቂ ውብ የሆነች የልማት የስራ የሴት ሀገር የወንድ ሀገር የሁሉ ተናፋቂ የሆነች ምዕራውን የመጣነ ለመሄድ ፈቃደኛ የሚቀር ሚቀር ሰውም የለም ከዚህ ሰላም ማለት ፍቅር ነው። ሰላም ማለት ብሌን ዓይን ነው። ዓይንህ ከጠፋ ማየት አችልም። ሰላም ከሌለ ደግሞ መኖር አችልም። ሰላም ግን በሰው ልጅ አስፈላጊ ነው። ሰላም፣ ፍቅር ረሃዋ እንፈልጋለን። ቅሳነት ረዳይ የተባለች ጦርነቱ ሲጀመር በመቀለ ዩኒቨርሲቲ የአራተኛ ዓመት የሲቪል ኢንጂነሪንግ ተማሪ እንደነበረች ገልጻ በጦርነቱ ምክንያት ብዙ የቅርብ ሰዎቿ ማጣቷ ትናገራለች። ሁለት ዓመታት በህይወቷ መክሰሯም አስታውቃለች። አሁን የተፈረመው የሰላም ስምምነት ተስፋ እንዲኖረኝ አድርጎኛል ብላለች። ቅሳነት ሁለት ዓመት አጥቻለሁ፣ ብዙ ጓደኞች ማጥቻለሁ፣ ጎረቤት ምናም ብዙ አጥቻለሁ በህልም ራሱ ሁሌም ስትሮጥ ነው የምታልመው። በህልም ራስ ውስጥ የምታልመው እሱን ነው ሁሌም ትሮጥ አለ፣ ሁሌም እሳት አለ፣ ሁሌም ድሮን አለ። ሁሌም ሁሉም ነገር በህልም በቃ መሮጥ ነው። በአካል የምነግርህ መናገር የሚከብደው ነገር በህልም ነው የምታየው፣ እንቅልፍ እስከ ማጣት። ያጣነው ነገር ባይመለስም አትሊስት ለሁለተኛ ጊዜ ወይም ለቀጣይ አይደግመን ብለን ተስፋ አድርገናል። ዘላቂ ሰላም ነው ያሉት ዘላቂ ሰላም እየጠበቅን ነው። ሞት አትሊስት ሌላው ቀርቶ ሞት ከዚህ በኋላ ሞታ ለመኖር ተስፋ ይሰጣል። ምንም የሚሞት ወጣት የለም፣ በነሱም ሳይድ፣ በኛም ሳይድ የሚሞት የለምና ና እሱ ተስፋ ትንሽ ይሰጣል። ሁሉም ወደ ትምህርት ይመለሳል። የተቋረጡ ብዙ የጤና አገልግሎት ራሱ ይመለስ ይሆናል ብለን ተስፋ እናደርጋለን። መድኃኒት ገብቶ ወላጆቼ ራሱ መድኃኒት ያገኛሉ ብዬ ይገምታለሁ። ሁለቱም መድኃኒት እያገኘው አይደለም። ዘላቂ ሰላም እንዲሰፍን ፍትህ መስፈን አለበት። በተለይ ጾታዊ ጥቃት ለደረሰባቸው ሴቶች ፍትህ የሚያገኙበት መንገድ ሊፈጠር ይገባል ብላለች ቅሳነት። ገለልተኛ የሆነ የምርመራ አካል ገብቶ የጾታዊ ጥቃት የደረሰባቸው ሴቶች የእነሱ ፍትህ ያገኛሉ ብዬ ተስፋ አረጋለሁ። የእነሱ አምባ ይታበሳል ብዬ ተስፋ አረጋለሁ። በጣም ኤቨሬንስ ኦፍ ትግራይ ተጎጥቷል። ሁሉም ትግራዋይ ተጎጥቷል። ለእነሱ ፍትህ ይመጣል ብዬ ተስፋ አረጋለሁ። እነሱ ሂል እንዲያደርገው ኢንተርናሽናል ኮሚኒቲው ጥረት ያደርጋል ብለን እንገምታለን። የሰላም ስምምነቱ የኤርትራ ሰራዊት እንዳያደናቅፈው ስጋት አለን ሲሉ ነው አስተያየት ሰጪዎቹ የተናገሩት። በመርኪሮስ ስምምነቱ ተማሪዎቹ ወደ ትምህርት ገበታቸው እንዲመለሱ ያደርጋል የሚል ተስፋም አለኝ ብለዋል። አገራችን ሰላም ሆና ልጆቻችን ወጥተው ይገባሉ፣ ተማሪዎችም እንደልባቸው ይማራሉ። እኔ ደግሞ ቤተሰብ ጠይቄ እመጣለሁ። ቅድም ግን ቶሎ በቃ ቶሎ ወደ ቤቴ የአይሮፕላን ምናምን የሚያስፈራ ስለነበረ አሁን ግን እንደ ልቤ ወጣለሁ፣ እንደ ልቤ ገባለሁ። ተስፋም ለወደፊቱ ያለው ነው መስለው የሚታያኝ ተማሪዎች ደግሞ የትምህርት ቤት አቋርጠው ቤት ቁጭ ስላሉ በየመንገዱ በእንጨት ክላሽ እየሰሩ ይሄ ምንድን ነው ስትለው፣ ዲሽቃ ነው፣ ጠላት ለማጥፋት ነው ይህንን የያዝኩት፣ ጠላት ከጠፋ ትምህርት ገባለሁ ትምህርት ቤት ይከፈታል እያሉ ሲናገሩ ያሳዝኑ ነበር። አሁን ይህንን ከቀረ እነሱ ይማራሉ ማለት ነው። ስምምነቱ ተከትሎ የሰብአዊ እርዳታ በውስን መልኩ እየገባ እንደሆነ ሰምተናል። ሌሎች መሰረታዊ አገልግሎቶችም እንዲከፈቱ እንጠብቃለን ሲሉም እኚህናት ተናግረዋል። ለአሜሪካ ድምፅ ሙልጌታ አጽባሃም መቀለም። ለምሽቱ መጨረሻ ያወዳደረግ ነው ጥንቅር ደግሞ እንሻገር። የአስራስድስቱ ቀናት የጸረ ጾታዊ ጥቃት ዘመቻን ይመለከታል። በዓለም ዙሪያ ከኮቪድ-19 ወረርሽኝ በኋላ ጾታዊ ጥቃት መጨመሩን እንዲሁም ደግሞ በኢትዮጵያም ጾታዊ ጥቃት አንድ ከመቶ መጨመሩን የተለያዩ ተቋማት ዋቢ ያደረጓቸው ጥናቶች ያሳያሉ። በዚህ ዙሪያ በሶማሌ ክልል ጅጅጋ ከተማ እየተንቀሳቀሱ ከሚገኙ ተቋማት መካከል አንዷ የሆነው የእሷ ኢትዮጵያ የተሰኘ ተቋም መስራች ከሆነችው ምህረት ዋለልኝን አነጋግሮ ያሰናዳውት ዘገባ ቀጥሎ ይቀርባል። ዓለም አቀፉ የ16 ቀናት የጸረ ጾታ ጥቃት ዘመቻና ንቅናቄ ሴቶችን አከብራለሁ ጥቃታቸውን እከላከላለሁ በሚል መሪ ቃል እየታሰበ ይገኛል። ጾታዊ ጥቃት የፍትህ ማጣት የሴቶች ከወንዳቻቸው እኩል የጥቅምና የክፍያ ተጋሪ አለመሆን የመሳሰሉ ጉዳዮች ላይ ግንዛቤ ለማስጨበጥ በስርዓተ ጾታና በሴቶች መብት ጉዳይ የሚሰሩ ተቋማት እየተንቀሳቀሱ ይገኛሉ። ከነዚህ ተቋማት መካከል አንዱ የሆነው የእሷ ኢትዮጵያ ነው። ከተመሰረተ ዓመት ያልሞላውና በሶማሌ ክልል በጅጅጋ ከተማ የሚንቀሳቀሰው ይኸው ተቋም በዚህ የ16 ቀናት ዘመቻ ጉልህ የሆነ እንቅስቃሴን እያደረገ ይገኛል። የተቋሙ መስራችና ስራ አስኪያጅ ምህረት ዋለልኝ ስለ ተቋማቸው ያለፉ ፎቶራት እንቅስቃሴዎች እንዴት አስረዳለች። ከተቋቋምን ዓመት አልሆነንም። ፈቻችንን ፕሮግራም ያደረግነው ሰኔ ሀያ ዘጠኝ ላይ ነው። እንደ አላማ አንስተን መጀመሪያ የተነሳ ነው የሴት ልጅ ግርዛትንና በጾታ ላይ የሚደርስ ጥቃትን መዋጋት ነው። የመጀመሪያና ቅድሚያ የሰጠ ነው አጀንዳ ይሄን የመረጥንበት ዋናው ምክንያት በሶማሌ ክልልና በአፋር ክልል መፍራያ የሰጠ ነው አሁን ላይ እየሰራን ነው ያለነው በሶማሌ ክልል ላይ ነው። እንግዲህ በሶማሌ ክልል ዳታዎች እንደሚያሳዩ ከዘጠና ሰባት ከዘጠና ስድስት ይላሉ ያሉን መረጃዎች እስካሁን እና ይህ ነገር መቆም አለበት ብለን ስላመንን ነው እየሰራን ያለ ነው። እስካሁን ያደረግነው ነገር ራሳችንን ወደዚህ ትግሉ ስናስገባ ብዙ ጥያቄዎች ይመጣሉ። በተለይ በወጣት እንደሚመራ አንድ የሲቪክ ማህበር እንድናችሁ እንዴት ናችሁ የሚለውን ነገር ለማስቀረት እና ኔትወርክ ለማድረግ ጅጅጋ ላይ የሚሰሩ ብዙ መንግስታዊ፣ መንግስታዊም ያልሆኑ ተቋማቶች ጋር ግንኙነት በመፍጠር ከእነሱ ጋር እንዴት አብረን መስራት እንደምንችል ፓናል ዲስከሽን በማዘጋጀት ከእነሱ ጋር ተወያይተናል። ሌላ ያደረግነው ከየትምህርት ቤቱ ሴት ተማሪዎችን ወስደን አንድ ያስተዋልነው እና ይህንን ያደረግንበት ምክንያት ሴት ተማሪዎች ወይም ደግሞ ሴቶች ጥቃት ምን እንደሆነ አያውቁትም። ለምን ማህበረሰቡ መገረጽ ጥፋት እንደሆነ እነሱ እንደሚጎዳቸው፣ ልክ እንዳልሆነ እየነገረ አላሳደጋቸውም። ሴት ልጅ በቤተሰቡ አካሏ ስትደፈር በጎረቤት ስትደፈር፣ በመንገደኛ ስትደፈር፣ የትኛውም ትንኮሳ ሲደርስባት ዝም ማለት ባህል እንደሆነ አውቃ ያደገችው መናገር እንዳለባት ምን ማድረግ እንዳለባት እየተማረች ወይም ግንዛቤ እያገኘች አላደገችም እና የሚቀድመው ሴቶች ይሄ ነው ጥቃቱ ብለው እንዲለዩት ጥቃቶቹ ምን እንደሆኑ ይደርስባቸው ደግሞ እንዴት ማድረግ እንዳለባቸው፣ ወዴት መሄድ እንዳለባቸው፣ ማን የህግ ህግ ከለላ እንደሚሰጣቸው፣ ለማን ቀድመው ቢናገሩ ይሄ ነገር ምን እልባት እንደሚያገኝ፣ የህግ ከለላ እንዴት ማግኘት እንደሚችሉ፣ እነዚህ አይነት ነገሮች እንዳይደርሱባቸው እንዴት መከላከል ይችላሉ የሚለውን ነገር ግንዛቤ ለማስጨበጥ ከየትምህርት ቤቶች ሴት ተማሪዎችን ወሰን አሰልጠንናል። ሁለተኛ የሰራነው ስራ ደግሞ ከኛ ስር ያሉትን አብረውን የሚሰሩት በጎ ፈቃደኛ የኛ? የድርጅቱ አባላቶችን የሊደርሽፕ አስተሳሰብ እንዲኖራቸው ወይም የመሪ አስተሳሰብ እንዲኖራቸው እንዴት ማገልገል እንዳለባቸው ማህበረሰባቸውን፣ በምን አይነት መንፈስ መስራት እንዳለባቸው፣ ምን ማድረግ እንዳለባቸው የሚያስገነዝብ ስልጠና ሰጥተናል። በአስራ ስድስቱ ቀናት የጸረ ጾታዊ ጥቃት ንቅናቄ ሴቶች ፍትህ እንዲያገኙ ለማድረግ የህግ አካላት ላይ ትኩረት ሰጥተው እየተንቀሳቀሱ መሆኑንም ወጣት ምህረት ትገልጻለች። አሁን በዚህ በአስራ ስድስት ቀን ንቅናቄ የቀረን ሁለት ሁለት የምንሰራው ስራ የህግ አካላቶችን በተለይ ደግሞ መጀመሪያ ጥቃቶች ሲደርሱ ሄደው ሪፖርት የሚቀበሉትን ወይም ደግሞ ጥቆማ የሚቀበሉትን የህግ አካላቶችን ወስደን ለማሰልጠን እየተነጋገርን ነው በሚቀጥሉት ሳምንታት የምናደርገው አንዱ ስራው ነው የሚሆነው። ስለዚህ እንደዚህ አይነት ጥቃቶች ደርሰዋል ተብለው እነሱን ሲጠቆሙ ጥቃት እንደሆኑ አምነው በምን አይነት መንገድ ማኔጅ ማድረግ እንዳለባቸው፣ እንዴት አድርገው መስራት እንዳለባቸው ግንዛቤ የሚያስጨብጥ ስልጠና አስበናል። የመጨረሻውና ሴቶችን ለማነቃቃት ብለን ያሰብነው በትምህርታቸው ጥሩ የሰሩ ሴቶችን እንደ ሩጫ ሴንፎዜ ማዘጋጅተን በከተማው አደባባይ ላይ እነሱን ለመሸለም አስበናል። በዚህ የንቅናቄ ወቅት ከሴቶች መብት ጋር በሚሰሩ ተቋማት ማህበራዊ ሚዲያዎች ላይ የተለያዩ ጥናቶች እየተጋሩ ይገኛሉ። በኢትዮጵያ ከጠቅላላ ሴቶች ውስጥ ግማሽ ያህሉ ወይም ደግሞ ወደ 23.8 ሚሊዮን የሚደርሱ ሴቶችና ልጃገረዶች የግርዛት ሰለባ መሆናቸው እንዲሁም ደግሞ በኢትዮጵያ ወንድ ሰራተኞች በሁሉም የስራ ዘርፎች በአማካኝ ከሴታቸው የስራ አጋሮቻቸው አስራ አንድ ከመቶ የበለጠ ገቢ እንደሚያገኙ የመሳሰሉ ጥናቶች ይጋራሉ። ምህረትም በሴቶች ዙሪያ በሰፊው መሰራት እንዳለበት የሚያመላክት አሀዝ በቅርቡ ማየቷን ትገልጻለች። እንደው የሚገርም ጥናት እያየው ነበርና የኢትዮጵያ የኢኮኖሚ እድገት በስምንት ፐርሰንት ወደኋላ ሲቀንስ የሴቶች ጥቃት ደግሞ በአንድ ፐርሰንት ጨምሯል እና አንዳንድ ጊዜ ነገሮቻችን ወይም ደግሞ እንደ ሀገር አድገናል እንደ ሀገር ወደኋላ እየቀረን ነው ስንል ለዛ ለመቀነሱም፣ ለዛ ወደኋላ ለመሄዳችንን የሴቶች ጥቃት እና ፆታ ላይ የተመሰረ ጥቃት የራሱን የሆነ ትልቅ ሚና ይጫወታል። ስለዚህ በአገራችን እስካሁን ባሳለፈችው በጦርነቱ እያሰበን ወይም እያሳሰበን የነበረው ምን ያክል ትሪሊየን ዶላር ከስረናል፣ ምን ያክል ሴክተሮች ወድመዋል፣ ምን ያክል ህንፃዎች ተበላሽተውብናል፣ ምን ያክል አስፋልቶች ተበላሽተውብናል ነበር ሪፖርት ላይ የምንሰማው። ሁሉም ሰው ሲያሳስበው እየነበረው እንደምናየው የኑሮ ውድነቱ በጣም ጨምረዋል። ሰው መኖር እያቃተው ነው። ግን የፈረሱ ሴቶች ነበሩ፣ ማንነታቸውን ያጡ ሴቶች ነበሩ። እዚህ ሁሉ ነገር መሀል ዓይን ያልገቡ ወይም ድምጻቸው ያልተሰማ የእቃን መፍረት እና የኢኮኖሚ መውረድም ስናስብ ሰው አፍርተናል። ሴቶችን አፍርሰናል። እንግዲህ መረጃዎች እንደሚያሳዩት ወደ አንድ ሺ ሶስት መቶ የሚጠጉ ያስገድዶ መደፈር ሪፖርቶች ደርሰዋል። እንግዲህ እነዚህ የቀረቡና ታምነው ይህን ያህል ናቸው ተብሎ የተገለጠ መረጃ እንጂ ያልተዘገቡ ተዘግበውም ለህዝቡ ይፋ ያልወጡ ብዙ ቁጥሮችና ብዙ የፈረሱ ሴቶች አሉ ብለን ግን እናምናለን። ምህረቱ፣ አለልኝ በዋናነት መንግስትና ማህበረሰቡ ግንዛቤ መውሰድ እንዲሁም ደግሞ ማስተዋል ያለበት ነገር የህግ ተፈጻሚነቱ መሆኑንም ተነሳለች። ልል የምፈልገው ነገር ህግ እንደ ህግ ተቀምጦ ሊሆን ይችላል። ነገር ግን የምናያቸው ሄደው ካመለከቱ በኋላ በምን አይነት መንገድ እንደሆነ እና ቅም አጥቂዎቻቸው ከእስር ያመልጣሉ፣ ይወጣሉ፣ ሴቶችን ይገላሉ። ከዛ በኋላ አቤት የሚባልለት አካል የለም። አንድ ነገር ተይዞ መጨረሻ ላይ ውጤቱን አናየውም እና አንዳንድ ጊዜ የተቀመጠው ሕግ ሴቶችን የማይጠብቅ ከሆነ፣ ጉዳቶችን የማያስቀር ካልሆነ ሕጉን እንዳለ አንቆጥረው። በጅጅጋ ከተማ የሚንቀሳቀሰው የእሷ ኢትዮጵያ ምስራች ምህረቱ አለልኝ ይሄ አስራ ስድስት ቀናት ንቅናቄ መነሻ ወይም ደግሞ መነቃቂያ እንጂ የሁለት ሳምንት ስራ ብቻ አይደለም ስትል አጽንኦት ሰጥታ አሳስባለች። ከአሜሪካ ድምፅ ለተጠናቀረ ዘገባ የደንገረመው ከዋሽንግተን ዲሲ። ዜናዎቻችን የእሁድ ምሽት ታህሳስ 2 2015 ዓ ም መሰናዷችን እዚ ላይ ተጠናቀቀ። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዶ እንጠብቃችኋለን። ኤደን ገረመው መርሃ ግብሩን በመምራት፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁ ቆይተናል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በያማሐሪክ ላይ ለጋቢና ቬ እያላችሁ አድርሱን። ሰላም ጤና ስጥልኝ ደናደሩ Cheers.